ኢኮኖሚው አለ ለኢትዮጵያ ቀውስ መፍትሄ ፍለጋ ከአዲስ አበባ ናይሮቢ ሲመላለሱ የሰነበቱት የአሜሪካው ልዩ ልዑክ ጄፍሪ ፌልትማን ባለፈው ሳምንት በአሜሪካ የሰላም ማዕከል ባሰሙት ዲስኩር አገራቸው ከኢትዮጵያ መንግስት ያላት ግንኙነት ክፉኛ ለመሻከሩ ጥቆማ ሰጥተዋል። አምባሳደር ፌልትማን ወደ አዲስ አበባ ከማቅናታቸው በፊት ባለፈው ጥቅምት 28 በተካሄደውና አንድ ሰዓት ገደማ በዘለቀው መርሃ ግብር አለፍ ገደም እያሉ አንድ ዓመት የሞላውን የኢትዮጵያ ቀውስ እውደትና በሁለቱ አገሮች ግንኙነት ላይ የፈጠረውን መቃቀር ዘርዝረዋል። አምባሳደር ፌልትማን የኢትዮጵያ መንግስት መውቀስ ከመጀመራቸው በፊት በዲስኩራቸው አገራቸው እያደገ ነው የሚል ተስፋ የጣለችበት ግንኙነት ሁለቱን አገሮች ይጠቅማል የሚል ተስፋ በ ሽንግተን ሰዎች ዘንድ እንደነበር አስረድተዋል። ጠቅላይ ሚኒስትር አብይ አህመድ ስልጣን ከመያዛቸው በፊትና በኋላ አሜሪካ ለኢትዮጵያ አደረገች ያሉትን ድጋፍም ዘርዘር በማድረግ አቅርበዋል። ከ2016 እስከ 2020 ዓ ም ባሉት ዓመታት ዩናይትድ ስቴትስ በልማትና በሰብአዊ እገዛ ከ4.2 ቢሊዮን ዶላር በላይ ለኢትዮጵያ ሕዝብ አቅርባለች። በጠቅላይ ሚኒስትር አብይ አመራር የተጀመረውን የለውጥ እንቅስቃሴ ለማጠናከር በኢኖቬቲ መርሃ ግብሮች የግሉን ዘርፍ እድገትና ኢንቨስትመንት ለማስፋፋት ያለ መሆን የጠቅላይ ሚኒስትሩን የኢኮኖሚ ማሻሻያዎች የፕሬዝዳንት ጆ ባይደን አስተዳደርና የአሜሪካ ኮንግረስ በአዲስ የልማት እገዛ በአስር ሚሊዮኖች የሚቆጠር ዶላር አቅርበዋል። ጠቅላይ ሚኒስትሩ ለዲሞክራሲያዊ አስተዳደር በሰጡት ትኩረት መሰረት በዩናይትድ ስቴትስ የሚደገፉ የአቅም ግንባታ መርሃ ግብሮች የፍትህና የምርጫ አካላትን እንዲሁም የጠቅላይ አቃቤ ሕግን ነጻነት ለማጠናከር ሰርተዋል። ሌላው ቀርቶ ጠቅላይ ሚኒስትር አብይ በኢትዮጵያና በኤርትራ መካከል ያራመዱት እርቅ በኤርትራና በአሜሪካ ግንኙነት ላይ አዎንታዊ ተጽዕኖ ፈጥሮ ያሻሽለው ይሆናል ብለን ተስፋ አድርገን ነበር። ፌልትማን እንዳሉት የኢትዮጵያና የአሜሪካ ግንኙነት መሰንጠቅ የጀመረው ዋሽንግተንና የዓለም ባንክ በታላቁ የህዳሴ ግድብ ለሚወዛገቡት ሶስቱ አገሮች የስምምነት ረቂቅ ባዘጋጁበት ወቅት ነው። ለኢትዮጵያ ለሱዳንና ግብጽ የተዘጋጀው የስምምነት ረቂቅ በአዲስ አበባ ውድቅ ሲደረግ የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያ ተቃውሞዋን ቆም ብላ ልታጤን ትችላለች በሚል እሳቤ አሜሪካ ከምትሰጠው ድጋፍ የተወሰነውን ከልክሎ ነበር። ክልከላው የፕሬዚዳንት ጆ ባይደን አስተዳደር ስልጣን ሲይዝ ተነስቷል። ከአንድ ዓመት በፊት በትግራይ ተቀስቅሶ ወደ አማራና አፋር ክልሎች የተስፋፋው ጦርነት ለእለሃ እያሏ አሜሪካ ከኢትዮጵያ ጋር ያላትን ወዳጅነት መልሶ አሻቅሮታል። የጆ ባይደን አስተዳደር በኢትዮጵያ የትግራይ ክልል እያደገ የሄደው ቀውስ አሳስቦት እንደነበር የተናገሩት ፌልትማን ለአገሪቱ መረጋጋትና ለህዝቡ አደገኛ ዳፋ ይኖረዋል የሚል ስጋት ተጭኖት እንደነበር አስረድተዋል። ከዚያ በኋላ ከዋሽንግተን በኩል የኢትዮጵያ መንግስትና ህዝባዊ ወያነ ሓርነት ትግራይ ወይም ህወሀት ግጭቱን እንዲያቆሙ፣ የሰብአዊ እርዳታ አቅርቦት እንዲፈቅዱና የሰላማዊ ሰዎችን ደህንነት እንዲጠብቁ ተደጋጋሚ ጥሪዎች ቀረቡ። ግጭቱ እየተባባሰ ሲሄድ መፍትሄ እንዲፈለግ ግለት ከዓለም አቀፉ ማህበረሰብ የሚደረገው ጫና በኢትዮጵያ መንግስት ላይ እየበረታ ሲሄድ ታይቷል። ጦርነቱ አንድ ዓመት ሊሞላው ሲቃረብ አሜሪካና ሌሎች ከኢትዮጵያ መንግስት ጋር ያላቸው ግንኙነት በነበረበት ሊቀጥል አይችልም ወታደራዊ ግጭት እየተስፋፋ በአፍሪቃ ተጽዕኖ ፈጣሪዎች አንዷ የሆነችውን አገር መረጋጋትና አንድነት አደጋ ላይ ሲጥል እንዲሁም የዜጎቿ መሰረታዊ ደህንነት ሲያሰጋ የነበረን ጥሩ ወዳጅነት ዘላቂ አይሆንም። ዩናይትድ ስቴትስ እና ሌሎች ለጋሾች መንግስትን ከዚህ ጎጂ አካሄድ ለመመለስ ከፍተኛ መጠን ያለው የልማት እርዳታ ኢትዮጵያን ከልክለዋል። በፕሬዝዳንት ጆ ባይደን ውሳኔ ኢትዮጵያ በአፍሪካ የእድገትና እድል ድንጋጌ ወይም አግዋ በኩል ሸቀጦቿን ለአሜሪካ ገበያ የማቅረብ እድሏን ከታህሳስ 23 ቀን ጀምሮ ታጣለች። በኢትዮጵያ የቴሌኮም አገልግሎት ፈቃድ ላገኘውና በሳፋሪኮም ለሚመራው የኩባንያዎች ጥምረት የአሜሪካው ዓለም አቀፍ የልማት ፋይናንስ ኮርፖሬሽን ለመስጠት አስቀድሞ ቃል የገባውን 500 ሚሊዮን ዶላር አዘግቷል። የኬንያው ቢዝነስ ዴይሊ ጋዜጣ እንደዘገበው ኮርፖሬሽኑ ከውሳኔው የደረሰው በትግራይ ክልል ያለው አለመረጋጋት የፈጠረውን እርግጠኝነት ማጣት እንደ ምክንያት በመጥቀስ ነው። አሜሪካ የኢኮኖሚና የጸጥታ እገዛዋን ባለፈው ግንቦት ከከለከለች በኋላ ኢትዮጵያ ዋሽንግተን በውስጥ ጉዳይ ጣልቃ እየገባች ነው ስትል ወቅሳለች። የኢትዮጵያ ውጭ ጉዳይ ሚኒስቴር በወቅቱ ባወጣው መግለጫ የአሜሪካ እቀባዎች ከቀጠሉ አገሪቱ ከዩናይትድ ስቴትስ ጋር ያላትን ግንኙነት እንደገና ለመገምገም እንደምትገደድ አስጠንቅቆ ነበር። ይህ ደግሞ በኢትዮጵያ የውጭ ጉዳይ መስሪያ ቤት አገላለጽ ከአዲስ አበባና ከዋሽንግተን የሁለትዮሽ ግንኙነት ባሻገር አንድምታ ሊኖረው ይችላል። ባለፈው እሁድ በአዲስ አበባ የተካሄደውና ከፍተኛ ቁጥር ያለው ሕዝብ የተሳተፈበት ሰልፍ የሁለቱ አገሮች ግንኙነት የደረሰበትን ደረጃ ቁልጭ አድርጎ አሳይቷል። የሰልፉ ተሳታፊዎች አሜሪካንን የሚወቅሱ መፈክሮች ይዘው ታይተዋል። ትዕግስት ለማ የተባሉ የሰልፉ ተሳታፊ በአፍጋኒስታን እንዳደረጉት ሁሉ አገራችንን ለማፍረስ ይፈልጋሉ። አይሳካላቸውም። እኛ ኢትዮጵያውያን ነን ሲሉ አሜሪካንን የወቀሱበትን አስተያየት ለሬውተርስ ሰጥተዋል። ለሰልፈኞቹ ንግግር ያደረጉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ካነሷቸው ሀሳቦች መካከል በቀጥታ አሜሪካንን የተመለከቱ ይገኙበታል። የአድዋ ልጆች መሆናችንን ረስተው በአግዋ ሊያስፈራሩን ሞከሩ ነው። እርዳታና ብድር ነጻነታችን የሚገፈን ከሆነ ነጻነታችንን የሚያስገብረን ከሆነ ነጻነታችንን አንገብርም፣ ደህንነታችንን ይዘን እንሰራለን። የአፍሪካ ህብረትና አሜሪካ በልዩ ልዑካኖቻቸው ኦሊሴጉን ኦባሳንጆ እና ጄፍሪ ፌልትማን በኩል አንድ ዓመት የዘለቀው የኢትዮጵያ ጦርነት በተኩስ አቁምና ድርድር እንዲቋጭ ግፊት እያደረጉ ነው። ይህን ግፊት የተባበሩት መንግስታት የጸጥታ ጥበቃው ምክር ቤት፣ የአውሮፓ ህብረትና የኢትዮጵያ ጎረቤት ኬንያ ጭምር ተቀላቅለውታል። እንዲያም ሆኖ መፍትሄ ሊበጅ ካልቻለ አሜሪካ ተጨማሪ ማዕቀብ ልትጥል እንደምትችል ፌልትማን ባለፈው ሳምንት ጥቆማ ሰጥተዋል። ፕሬዚዳንት ጆ ባይደን ባለፈው መስከረም በፈረሙት ትእዛዝ መሰረት ዩናይትድ ስቴትስ ይህን ቀውስ በሚያባብሱና የሰብአዊ እርዳታ ስርጭት በሚያስተጓጉሉ ላይ የመጀመሪያውን ማዕቀብ ለመጣል ዝግጁ ነች። በማዕቀቡ ወንጀል የፈጸሙትን ሁሉ ኢላማ እናደርጋለን። ከሰሜን ወደ ደቡብ የሚንደረደረው ጦርነት ኢትዮጵያን ጥሪት ብቻ ሳይሆን ለውጭ ቀጥተኛ መዋዕለ ንዋይ የነበራትን እድል ጭምር እየጎዳ ነው። ዶይቼ ቬለ ያነጋገራቸው የምጣኔ ሀብት ባለሙያዎች ግጭቱ በተባባሰባቸው ወራት የውጭ ቀጥተኛ መዋዕለ ንዋይ እየቀነሰ መሄዱን ታዝበዋል። የገንዘብ አስተዳደር ባለሙያው አቶ አብዱል መናን መሐመድ እንደሚሉት ኢትዮጵያ ከአሜሪካ ያላት ዲፕሎማሲያዊ ግንኙነት ሲሻክር ከወደ ዋሽንግተን የሚደመጡ መልእክቶች የባለወረቶችን ፍላጎት የበለጠ የሚያቀዛቅዙ ሊሆኑ ይችላሉ። አሜሪካ ከኢትዮጵያ ጋር ዲፕሎማሲዋ በሻከረ ቁጥር እና ምትወስዳቸው እርምጃዎች ለዓለም አቀፍ ተቋማት ወደ ኢትዮጵያ ኢንቨስት እንዳያደርጉ ሲግናል ይሰጣል። የኢኮኖሚ ብቻ ሳይሆን ዲፕሎማሲ ብቻ ሳይሆን የጫና እየመጣ የፖለቲካም ጫና እየመጣብን ነው እና ፎሬን ዳይሬክት ኢንቨስትመንት እነዚህ ጉዳዮች ሁሉ አጣምረው ያያሉ። ኢኮኖሚክ እና ፖለቲካል ሪስክ ኢትዮጵያ ውስጥ ያሉትን እነዚህን ጉዳዮች ጠምረው ሲያዩ ጥሩ ስሜት አይሰጥም። የለም ቢያንስ ኢንቨስት ለማድረግ የሚያስቡ ከሆነ ወደ ኢትዮጵያ ላይ ቸኩሉ ይችላሉ ወይም ቆም ብለው ላይ ያስቡ ይችላሉ። ወቅቱ አይደለም ብለው ላይ ያስቡ ነገሮች እስኪጠራ ድረስ ይሄ የሚፈጥሩ አንሰርቴኒቲ አለ። ግን ነገሮች በጣም እየከፈሉ የሚመጣ ቁጥር ኢንቨስትመንት ላይ አጠቃላይ ኢንክሬጅ ላይ ሆኖ ይችላሉ እና የራሳቸው አሰስመንት ያካሂዳሉ የኢኮኖሚውንም የፖለቲካውንም። እና የአሜሪካ ጫና ምንም ጥያቄ የለውም፣ የሚሰጠው ሲግናል ጥሩ አይደለም። የአውሮፓ ህብረትና አሜሪካ በአለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ አብላጫ ድምፅ አላቸው። በዚህም እነዚህ ልዕለ ሀያላን የዓለም አቀፉን የገንዘብ ድርጅት ፕሮግራሞችና ክፍያዎችን ማገድ ይችላሉ። የዓለም ባንክና ዓለም አቀፉ የገንዘብ ድርጅትን በመሳሰሉ ተቋማት ዋሽንግተን ያላት ተደማጭነት ሌላ ኢትዮጵያን ሊያሰጋ የሚችል ጉዳይ ነው። ወለድ ባንክ ሜሊ የሚሰጠው ልማት ላይና ፖቨርቲ ሪደክሽን ላይ ነው። አይኤምኤፍ ደግሞ የሞኔታሪ ሲስተሙን እና የፋይናንሻል ሲስተሙን ስቴቢሊቲን በተመለከተ እርዳታ ማድረግ ነው እና መዋቅራዊ ማሻሻያ በሚካሄድበት ሰዓት እርዳታ ያደርጋል። እና አሜሪካን በሁለቱም ተቋማት ላይ ትልቅ ጉልበት አላት። ለምሳሌ አይኤምኤፍ ላይ አሜሪካንን የወሰድን እንደሆነ አስራ ስድስት ነጥብ አምስት ፐርሰንት አላት ዊች እዝ ከዓለም አንደኛው ድምፅ ማለት ነው። ይሄ ማለት ከቻይና እንኳን ወደ ሶስት ጊዜ እጥፍ ማለት ነው። ከእንግሊዝ አራት ጊዜ እጥፍ፣ ከኢትዮጵያ አንድ መቶ ሰማንያ ሶስት እጥፍ አካባቢ ድምፅ አላት ማለት ነው ነው እና እነዚህ ትልልቅ ዓለም ገንዘብ ተቋማትን አሜሪካ በምትፈልገው መልኩ የምታሽከረከራቸው ናቸው ማለት ነው እና ኢትዮጵያ ከአሜሪካ የሚኖራት ግንኙነት በሻከረ ቁጥር ከነዚህም የገንዘብ ተቋማት ጋር የሚኖራት ግንኙነት እየሻከረ ሊመጣ ይችላል። ለምሳሌ አሁን ሪሰንትሊ አይ ኤም ኤፍ ለምሳሌ የኢትዮጵያን ፕሪዲክሽን አላስቀምጥም ብሏል እና እንደና አሜሪካ ያሉት ኢንፍሉዌንስ የለውም ማለት አይቻልም። ኤክስቴንድ ክሬዲት ፋሲሊቲው ባለፈው ኤክስፓየር አድርጓል። ወደፊት እንደዚህ መዋቅራዊ ማሻሻያ በሚኖርበት ፋይናንሻል፣ እና ሞኔታሪ ስታቢላይዜሽን በሚኖርበት ሰዓት አይ ኤም ኤፍ የሚያደርግልንን ድጋፍ ሊገድብብን ይችላል። ለምን በእነሱ ኢንፍሉዌንስ ስላለ። ሁለተኛ ከወርልድ ባንክ ጋር በምናይበት ሰዓት ደ ሴም ቲንግ ነው። ወርልድ ባንክ የተለያዩ የልማት እርዳታዎች፣ ቴክኒካል አሲስታንስ፣ አድቫይስ ይሰጠናል እና ኢትዮጵያ ከአሜሪካ ግንኙነቷ በሻከረ ቁጥር አሜሪካ በወርልድ ባንክ በኩል ለኢትዮጵያ የምታደርገውን ነገር የሚደረግላትን ነገር መቀነስ ሊኖር ይችላል እና ኢኮኖሚካሊ በጣም ኢትዮጵያን መጉዳት ይችላሉ። ግን የሚወሰነው ኢትዮጵያ ከአሜሪካ ምን ያህል ግንኙነቷ ሻከረ በሚለው ጉዳይ ላይ ነው። አድማጮች፣ የዛሬው መሰናዶ ይህን ይመስል ነበር። እሸት የበቀለ ነኝ ጤና ይስጥልኝ።